ናራቲቭ ድርሰት ስራዬ ከብት ርቢ ነው። ብርቱ ሰው ብዙ ገንዘብ ያገኛል። በትልቁ ጋራ አጠገብ አንድ ቤት አለኝ። የከበደ ወንድም እረኛ ነው። በቀድሞ ጊዜ ሰዎች በበቅሎ ይጓዙ ነበር። የኢትዮጵያ ዩኒቨርሲቲ በአዲስ አበባ ውስጥ ተመሰረተ። መመስረት ደህናዋል ቤት አጠባበቅ ታውቃለች። የኢትዮጵያ ገበሬዎች በጣም ብርቱ መሆናቸውን አውቃለሁ። አሁን አብዛኛዎቹ ገበሬዎች የት እንደሚኖሩ ልትነግረኝ ትችላለህ? ብዙዎቹ ገበሬዎች በእርሻቸው አጠገብ በሚገኙት በትንንሽ መንደሮች ውስጥ ይኖራሉ። ከብት ርቢ በሰፊው በኢትዮጵያ ውስጥ ይገኛል። አዎን፣ ግማሾቹ ገበሬዎች የሚገኙት በእርሻ ሲሆን ግማሾቹ ደግሞ ከብት በማርባት ነው። ለመሆኑ ወደዚህ አገር ከመጣህ ጀምሮ ከብቶች አይተህ አታውቅም? ብዙ ከብቶች በየሜዳውና በየጋራው አጠገብ አይቻለሁ። ለመሆኑ ገበሬዎቹ ከብቶቻቸውን እንዴት አድርገው ይጠብቃሉ? አዲሱ የከብት ርቢ ዘዴ በሰፊው ስላልተለመደ አብዛኛዎቹ ገበሬዎች ከብቶቻቸውን በረኛ ያስጠብቃሉ። ይህ የቀድሞ ልማድ ስለሆነ ገበሬዎቹ በቀላሉ ሊተዉት አይችሉም። የኢትዮጵያ ኢኮኖሚ የተመሰረተው በእርሻ ላይ ስለሆነ ስለ ኢትዮጵያ ገበሬዎች ማወቅ በጣም ይጠቅማል። በሰፊው ስላስረዳኸኝ አመሰግናለሁ። ደህናዋል። አሜን፣ ደህናዋል። የኢትዮጵያ ገበሬዎች እንዴት ናቸው? አብዛኛዎቹ ገበሬዎች የት ይኖራሉ? ከብት ርቢ በኢትዮጵያ ተስፋፍቷል። ከብቶች የሚገኙበት ቦታ ወዴት ነው? የከብቶች አጠባበቅ እንዴት ነው? የአዲሱ ከብት ርቢ ዘዴ በኢትዮጵያ ውስጥ ተስፋፍቷል። ብዙ እረኞች በኢትዮጵያ ይገኛሉ። የእረኞቹ ዋና ሥራ ምንድን ነው? ገበሬዎች የሚከተሉት የቀድሞ ልማድ ምንድን ነው? በኢትዮጵያ ውስጥ ብዙ የቀድሞ ልማዶች አሉ። ለኢትዮጵያ ኢኮኖሚ መሠረት የሆነው ምንድን ነው? በአንድ አገር ውስጥ የእርሻን ሥራ ለማስፋፋት ምን ማድረግ ያስፈልጋል?